ኢትዮጵያ ውስጥ የተከሰተው ድርቅ ረሃብ ሳያስከትል መቋቋም መቻሉን እየገለጸ ያለው ብሔራዊ የአደጋ ስጋት ስራ አመራር ኮሚሽን በድርቁ ምክንያት አጣዳፊ እርዳታ የሚያስፈልገው ሰው ቁጥር በሶስት ወራት ጊዜ ውስጥ ከ5.6 ሚሊዮን ወደ 7.8 ሚሊዮን ማሻቀቡንና ለዚህም 742 ሚሊዮን ዶላር ከለጋሾች እንደሚያስፈልግ አሳውቋል። የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ዳይሬክተር አቶ ደበበ ዘውዴ ለቪኦኤ በሰጡት ቃል ረሃብ ያልተከሰተው ምግብ የሚያስፈልገውን ሰው መመገብ ስለቻልን ነው ብለዋል። ከኢትዮጵያ መንግስት ጋር በትብብር የሚሰሩ ለጋሾች በበኩላቸው የተጎጂዎች ቁጥር ሊጨምር እንደሚችልና ገንዘቡ ካልተገኘ አደጋው ከፍተኛ ሊሆን እንደሚችልም እየወተቦቱ ይገኛሉ። አቶ ደበበ ዘውዴን ጽዮን ግርማ አነጋግራለች። አቶ ደበበ እንደሚሉት ድርቁ በጣም ያጠቃው በኢትዮጵያ የቆላማ የአርብቶ አደር አካባቢዎችን ነው። ለዚህ ደግሞ ምክንያቱ የመኸር ወቅት የዝናብ አለመኖር ያስከተለው የመኖና የውሃ እጥረት ነው። በዚህ ምክንያት በኦሮሚያ፣ በሶማሌ፣ አማራ፣ ደቡብ የሚኖሩ ህዝቦች ተጎድተዋል። ከዚህ ውስጥ የበዛውን ቁጥር ደግሞ የሚይዙት ከ36 ሚሊዮን በላይ ማለት ነው በኦሮሚያ የሚገኙ አርብቶ አደሮች ናቸው። የተፈለገውን ያህል እርዳታ ባይገኝም መንግስት በጀት መድቦ ተጎጂውን እያበላና መኖ አቅርቦትም እየሰጠ እንደሆነ ይናገራሉ። እርዳታ የተጠየቀው እስከ ሰኔ ድረስ ለመመገብ እንዲቻል ነው የሚላሉ። ከአምና የዞረ ስላለ ነው ዘጠኝ መቶ አርባ ስምንቱ እንጂ በአሁን ሰዓት የሚያስፈልገን ቀደም ሲል ለአምስት ነጥብ ስድስቱ ሰባት መቶ አስራ አምስት ሚሊዮን ዶላር ነው። በአሁን ሰዓት ደግሞ ከተጨማሪው ጋራ ሰባት መቶ አርባ ሁለት ሚሊዮን ዶላር ነው የሚያስፈልገው። ከተጠቀሰው ቁጥር ላይ እስካሁን ድረስ ከረጂዎች ምን ያህል በመቶን አገኛችሁ ወይል? እኔ እስካሁን ድረስ እኔ አላውቅም። ይሄንን ግን በመንግስት የተመደበውን ብቻ ነው ማቃዚያውን በተደጋጋሚ የአደጋና ስጋት አመራር ድርቅ እንጂ ረሀብ የለም ሲል ይደመጣል። ነገር ግን በቦረና ጉጂ፣ ባሌ፣ በሶማሌ አካባቢ ያነጋገርናቸው ሰዎች ለአርብቶ አደር ኑሮ የጀርባ አጥንት የሆኑት እንስሳቶቻችን አልቀዋል፣ የነሱ ማለቅ የኛ አልቂት ነው፣ ሰዎች እንዴት እንደሚመለከቱን አናቅም እንጂ እኛ ግን ተቸግረናል፣ ተርበናል ብለውን ነበር እና ከዚህ በተጨማሪም አሁን እንደጠቀሱልኝ ሰባት ነጥብ ስምንት ሚሊዮን ህዝብ አስቸኳይ የምግብ እርዳታ ከፈለገ የውሃ እጥረት ካለ እንዴት ነው ረሀብ የለም የሚባለው? እኛ እንግዲህ አሁን ኢትዮጵያ በኢትዮጵያ ባለው ተጨባጭ ሁኔታ በአጠቃላይ አይደለም አሁን ይሄ ይሄ ሰባት ነጥብ ሰባት ቀደም ሲል በሁለት ሺ ሰባት እና በሁለት ሺ ስምንት በነበረው በታሪካችን ታይቶ በማይታወቀው ድርቅ በተለይ በኤልሚኑ ተጽዕኖ በደረሰው የበልግ የበልግና የመኸር ዝናብ እጥረት ምክንያት በተከሰተው ድርቅ አስር ነጥብ ሁለት ሚሊየን ህዝብ ሲጎዳ ለረሀብ የሚያጋልጥ ነገር አልነበረም። ይሄ ምክንያቶች አሉት። አንድም ሰው ከቀዩ ሳይፈናቀል ነው ድጋፉ እየደረሰለት ያለው። አንድም ሰው ምክንያቱም ቀደም ሲል የነበሩ የማደያ ጣቢያዎቻችንን ቁጥር በመጨመር ምክንያቱም ለመጨመር ምክንያት የሆነን ምንድን ነው የተረጂ ቁጥር መጨመር ነው። እንደሚታወቀው ቀደም ሲል የነበሩ በታሪካችን ያየናቸው ድርቆች አሉ፣ የሰው እልቂት የታየባቸው። አሁን ግን በታሪካችንም በተለይ አቅማችን አቅማችንን በማሳየት ለህዝባችን ወገንታዊነት የታየበት የመንግስት ድጋፍ አስራ ስድስት ነጥብ አምስት ቢሊዮን ብር ድጋፍ በማድረግ በአንድ ሺ ዘጠኝ መቶ የእህል ማደያ ጣቢያዎች እህል ወደ ተረጂው እንጂ ተረጂው ወደ እህል ሳይመጣ ድጋፉን ለመስጠት ተችሏል። ማለት ይሄን አልተበስ የሰዎች መፈናቀል የለም አልተከሰተም ብለው የነበረ አሁን ነገር ግን ቀደም ባሉት ዘገባችንም እንደዚሁም የእናንተን የአደጋ ስጋት አመራር ኮሚሽነርም ከዚህ በፊት ቀድመን ባናገርንበት ጊዜ አርብቶ አደሮቹ ውሃ ፍለጋ ቀያቸውን እየጣሉ ወደ ተለያዩ ቦታ እንደሚሄዱ፣ መፈናቀሎች እንዳሉ ሲዘገብ ነበረ። እንዴት መፈናቀል የለም አሉ? ልምዱ ው ልምዱ ምንድን ነው ያለው? ልምዱን እኮ ነው አሁን እንግዲህ ከአኗኗር ዘይቤ አንጻር ምን የሚደረግ ነገር አለ? ቢፈናቀል እኮ ተፈናቅሎ እዚው አይቀርም? ወይም ከተማ ገብቶ ለሞት አይዳረግም? ውሃ ባለባቸው አስር ኪሎ ሜትር እና አምስት ኪሎ ሜትር መሄድን ተጉዞ መመለስን መፈናቀል አንለውም እኛ። ይሄ መፈናቀል አይደለም። ምናልባት በተለያዩ ምክንያቶች በአገራችን ውስጥ በሚደርገው የተለያዩ ምክንያቶች እየተወሰኑ በህብረተሰቡ መካከል ያለ አለመግባባት እንኳን ቢኖር በዚያ እንኳን በዚያ እንኳን ወደ አንድ ቦታ ከቀዮ ወደ አንድ ቦታ እንትን ቢል ባህላዊም ሆነ ሌሎች ህጋዊ የሆኑ ነገሮች ታክለውበት ወደ ቄው እንዲመለስ ነው የሚደረገው። አሁን ሲጠቅሱልኝ አለመግባባቶች ተፈጥረው ቢፈናቀሉ እንኳን ብለው ነበረ። አሁን በዚህ እንትን እኮ ነው ጥርጣሬውን ማለት ነው። በማንም ጋር ግጭት ሊፈጠር ይችላል። ቢሆን እንኳን ቢሆን እንኳን ወደ መግባባት ያመጣውን ወደ መግባባት እንዲመጣ ማድረግ ወደ ቀዮ እንዲመለስ የማድረግ ስራ ይሰራል። ለዚህ ምሳሌ ይሄ ነው ልልሽ የምችለው ነገር አይደለም። ምሳሌ አድርጌ የተነገረኩሽ አርብቶ አደሮቹን ባነጋገርናቸው ጊዜ ለምሳሌ የደረሰባቸውን የእንስሳት እልቂት በአስር ዓመታት ውስጥ አጋጥማቸው የማያውቅ ወደፊትም እንደው በቀላሉ ሊያገግሙበት በማይችሉበት ሁኔታ መጠቃታቸውን ይናገራሉ። ና የመኖ አቅርቦት በበቂ ሁኔታ ካለ ይህ እንዴት ተከሰተ? ለምሳሌ አንድ የቦረና አርብቶ አደር ድርቁ በጀመረ ጊዜ ስናነጋገራቸው ቆይተን መጀመሪያ ሁለት ከብት ሞተብኝ ሲሉ ነበር። ሰላሳ ከብት ነው የነበራቸው መጨረሻ ላይ ግን ሁለት ቀረኝ ሀያ ስምንቱ ሞተብኝ ነው የሚሉት እና ይሄ ከፍተኛ የእንስሳት እልቂት ነው። የመኖ አቅርቦት ካለ እንዴት ይህ እልቂት ደረሰ? አንድ ነገር ሊገልጽልሽ የምፈልገው ኢትዮጵያ በዓለም በከብት ሀብት አስረኛ በአፍሪካ አንደኛ ነች። በቆላማውና አርብቶ አደር አካባቢ የሚኖረው ሕዝብ ደግሞ ከፍተኛውን ቁጥር የያዘ እንሰሳት እንዳሉ ይታወቃል። በሀገራችን የመኖ ልማት አቅርቦት በቂ ነው ብለን ያልንበትም ጊዜ የለም። ግን መኖ በኢትዮጵያ ውስጥ ቀርቦ በማያውቅ ሁኔታ የልቁኛ እኮ ያመጣ ነው አይደለም የአየር ንብረት ለውጥ ነው አለመጠወቅ ይዘት ያለው ነው። ይሄን ለመታገል ግን በምናደርገው ጥረት ለእንስሳት ሁሉ አቅርበናል። ለሁሉም ከብት ግን የመኖ ጥረቱም እኮ አለ፣ ለሁሉም ከብት ማቅረብ አይቻልም። እሺ፣ በጣም አመሰግናለሁ። ጊዜ ስጥልኝ፣ አቶ ደበበል። አመሰግናለሁ እኔም።